ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት

ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥቅምት 10 2009 ዓ ም ዝግጅታችን ጀምሯል። ጤና ስጥልን እንደምናመሻችሁ። ጤና ስጥልን እንደምናምሽታችኋል። አድማጮቻችን የምናስተናግዳችሁ አዲሱ አበበና ቆንጅ ይታየናል።

ጊዜው ሲደርስ የማየው ይሆናል። በአሁኑ ሰዓት ምንም የማየው ነገር የለም። ጊዜው ሲደርስ ነው የምወስነው። የዲሞክራሲያችንን መልካም ስም እያጎደፉና እያጥላሉ ነው የሚናገሩት። እኔ በግሌ ክፉኛ አስደንግጦኛል።

የትናት ምሽት በላስ ቬጋስ የመጨረሻ ክርክራቸውን ያጠናቀቁት እጩዎች ናቸው። ቅድሚያ የተሰሙት ዶናልድ ትራምፕ፣ የሪፐብሊካኑ እጩ ከዚያም ሂላሪ ክሊንተን፣ የዲሞክራት እጩ ተወዳዳሪ

ዝርዝሩን በአብይ ርዕስ ይዘናል። አፍሪካውያን ስለ ምርጫው ምን ይላሉ? ሌላው የምሽቱ ዘገባችን ይሆናል። በክርክሩ ዙሪያ የተሰጡ ምሁራዊ ትንተና እንዲሁም በኢትዮጵያ ሞባይል ኢንተርኔት መዘጋቱ በኢትዮ ቴሌኮም ላይ ጉዳት እንደሚያስከትል ከተጠቆሙ አጥኚ ጋራ የተደረገ ውይይት ለሁለተኛው አጋማሽ ተይዟል። ከእናንተ ያገኘናቸው አስተያየቶችም ይደመጣሉ። አሁን የዓለም ዜና እናቀርባለን።

አሁን ማምሻውን የኢትዮጵያ መገናኛ ብዙሃን በገለጡት መሰረት የኢፌዲሪ የሚኒስትሮች ምክር ቤት መስከረም 28 ቀን 2009 ዓ.ም ያወጣውን የአስቸኳይ ጊዜ አዋጅ የሕዝብ ተወካዮች ምክር ቤት አጽድቆታል።

የፌዴራል ጠቅላይ አቃቢ ሕግ አቶ ጌታቸው አምባዬ ለምክር ቤቱ በሰጡት ማብራሪያ የአዋጁ አስፈላጊነት ባለፉት ወራት ሲከሰቱ የነበሩ ሁከቶች አቅጣጫቸው ሀገር ወደ ማፈራረስ እየተቀየረ በመምጣቱና ይህንንም በመደበኛ የሕግ ማስከበር ስርዓት ለመቆጣጠር ከማይቻልበት ደረጃ በመደረሱ ነው ብለዋል። ማብራሪያውን ተከትሎም ምክር ቤቱ በአዋጁ ላይ ውይይት አድርጓል ተብሏል። ምክር ቤቱ አዋጁን ጨምሮ

ከምክር ቤቱ አባላትና ከህግ ባለሙያዎች የተውጣጡ የአዋጁ አፈጻጸም መርማሪ ቡድን አባላትንም ድምፅ መርምሮ አጽድቋል። የህዝብ ተወካዮች ምክር ቤት በስራ ላይ ባልሆነበት ወቅት የሚታወጅ አዋጅ ለምክር ቤቱ መቅረብ ያለበት በ15 ቀናት ውስጥ በመሆኑና ይህ አዋጅ የተደነገገው ደግሞ ምክር ቤቱ በስራ ላይ ባልነበረበት ወቅት በመሆኑ ዛሬ ቀርቦ መጽለቁን የኢትዮጵያ ዜና አገልግሎት ዘግቧል።

የሶማሊያ ባለስልጣናት ከሁለት ቀናት በፊት ያሰሩትን የአልጀዚራ ጋዜጠኛ ሀምዛ ሙሐመድን እና ሁለት ረዳቶቹን መፍታታቸውን አስታወቁ። የደህንነት ኃይሎቹ ሰዎቹን ያሰሯቸው በአልሸባብ ይዞታ ስር ወደሚገኝ ወደ ተከለከለ ቦታ በመሄዳቸው እንደሆነ ታውቋል። የሶማሊያ ማስታወቂያ ሚኒስትር ሞሐመድ አብዲ ማሬ

ለቪኦኤ እንደገለጹት ሰዎቹ ሶማሊያ የገቡት ያለ ፈቃድ ሲሆን ከዚያም በሽብርተኞች ይዞታ ስር ወደሚገኝ ስፍራ ሄደው ሲያበቁ የአንድ ወገን ብቻ የሆነ ዘገባ ይዘው ወደ አገራቸው ለመመለስ ያቀዱ ናቸው። ጋዜጠኛው ሀምዛ መሐመድ መፈታቱን ለቪኦኤ የሶማልኛ አገልግሎት አረጋግጦ

ወደ እስሩ ዝርዝር ከመግባት ግን ተቆጥቧል። ቀደም ሲል አልጀዚራና የሶማሊያ ጋዜጠኞች ብሔራዊ አንድነት ማህበር ጋዜጠኛው ሐምዛ እንዲለቀቅ አቤት ብለው እንደነበረ ተገልጿል። የሪፐብሊካን ፓርቲ ውጪው ፕሬዚዳንት ዶናልድ ትራምፕ ትናንት ማታ ከዲሞክራቷ ሂለሪ ክሊንተን ጋር ባደረጉት ሶስተኛውና የመጨረሻ ክርክር ላይ የምርጫውን ውጤት ለመቀበል ቃል አልገባም ብለዋል። ሁለቱ የሆዋይት ሀውስ ቤተ መንግስት ተስፈኞች

ላስ ቬጋስ ኔቫዳ ባደረጉት በትናንቱ ክርክራቸው ወቅት በተጨማሪ ሩሲያን፣ ፍልሰተኞችንና ለዩናይትድ ስቴትስ ከፍተኛው ፍርድ ቤት በሚሰየሙ ዳኛ አመራረጥ ላይ ተጋጭተዋል። በአንድ ሰዓት ተኩል በፈጀ የመጨረሻ ክርክር ላይ መጽሔት ለምሽቱ በአብይነት የያዘው ዘገባ አለ፤ ከዜናው በኋላ ይቀርባል።

የኢራቋን ሞሱል ከተማ ከእስላማዊ መንግስት ነኝ ባዩ ቡድን ላይ ለማስለቀቅ የተጀመረው ኦፕሬሽን ከተጠበቀው ጊዜ የፈጠነ ሆኗል ይላሉ የኢራቁ ጠቅላይ ሚኒስትር ሃይደር አል አባዲ። ጠቅላይ ሚኒስትሩ ይህንን የተናገሩት ምዕራባውያንና የመካከለኛው ምስራቅ የውጭ ጉዳይ ሚኒስትሮች

አይሲስ ከሞሱል ከወጣ በኋላ የዚያችን ከተማ ሰላም ሰላምና መረጋጋት እንደምን መመለስ እንደሚቻል ውይይት በሚያካሂድባት ፓሪስ ከተማ ውስጥ ነው። ተዋጊው ኃይል ከገመት ነውና ለዘመቻው ካወጣ ነው የጊዜ እቅድ በፈጠነ ሁኔታ ወደ ከተማይቱ እየገፋ ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። በትናንቱ እለት

በኢራቅ የዩናይትድ ስቴትሱን ጣምራ ኃይል የሚመሩት ጀነራል ሞሱልን ለመቆጣጠር የሚዋጉት የኢራቅ ኃይሎች ከሚፈለገው ፍጥነት በላይ እንዳይሄዱና ለጠላት ምቹ ሆነው እንዳይገኙ አሳስበዋል። የኢራቅ ኃይሎች ሞሱልን ለመቆጣጠር እንዳይጣደፉ እያሳሰብኩ ነኝ ያሉት ሜጀር ጀነራል ጌሪ ቮልስኪ የሁኔታውን ምቹነት እያስተዋሉ ከቀጠሉ

ጠላት ራሱ በራሱ ለቆ ውጥት ይላል ሲሉም ተናግረዋል። ጀኔራል ቦሌስኪ ይህን የገለጹት ትናንት ረቡዕ ከባግዳድ ለጋዜጠኞች በሰጡት የቴሌኮንፈረንስ መግለጫ ነው። ቱርክ ባለፈው ማይቅርታ በዛሬው ዕለት ባካሄደችው የአየር ጥቃት ወደ ሁለት መቶ የሚደርሱ የሶሪያ ኩርድ ተዋጊዎችን ገድያለሁ ብላለች። የኩርዶች ተከላካይ ሰራዊት የእስልምና መንግስት ነኝ በሚለው ቡድን ላይ በሚያካሄዱት ጦርነት

ዩናይትድ ስቴትስ እየረዳቻቸው ሲሆን አንካራ ግን ሽብርተኞች ስትል ተወነጀላቸዋለች። የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር ነገ አርብ ወደ አንካራ የሚጓዙ ሲሆን ከወዲሁ ቱርክ ስላካሄደችው ጥቃት ዶሪያን ጆንስ ለቪኦኤ ያጠናቀረውን ዘገባ ቆንጅት ታቀርባለች። የቱርክ የጦር ሰራዊት የአየር ኃይሉ በ18 ኢላማዎች ላይ ያነጣጠሩ 26 ጥቃቶችን ማካሄዱንና

ወደ ሁለት መቶ የሚጠጉ የሶሪያ ኩርድ ተዋጊዎችን መግደሉን ተናግሯል። ይህ ከተረጋገጠ ታዲያ የቱርክ ኃይሎች እስከ ዛሬ በሶሪያ ኩርድ ተዋጊዎች ላይ ካደረሷቸው ሁሉ ከባዱ ነው የሚሆነው ሚሊሺያዎቹ ግን የተገደሉብን

አስር ተዋጊዎች ብቻ ናቸው እያሉ ነው። የሶሪያ ኩርድ ተዋጊዎቹን ዩናይትድ ስቴትስ በእስልምና መንግስት ነኝ በሚለው ቡድን ላይ በሚካሄደው ጦርነት ቁልፍ አጋር አድርጋ ስለምትመለከት ወታደራዊ ድጋፍ ትሰጣለች። ቱርክ በበኩሏ መንግስቷን ከሚወጉት የሀገሯ ኩርዶች ማለት ፒኬኬዎች ጋር

ቁርኝት ያለው ሽብርተኛ ቡድን ነው ብላ ትከሳለች። አልሞኒተር በተባለ ድረ ገጽ ላይ የሚጽፈው የቱርክ የፖለቲካ ጉዳዮች አምደኛ ሰሚህ ኢዲዝ የአየር ጥቃቱ ብርቱ መልእክት የሚያስተላልፍ ነው ይላል። ቱርክ ሌሎች የፈለጉትን ቢሉ የማደርገውን አደርጋለሁ እያለች ይመስለኛል። ይሄ ደግሞ አሜሪካንም ጨምሮ ሊሆን ይችላል።

ዋሽንግተን ደግሞ በበኩሏ በአካባቢው ካሏት ዋና ዋና አጋሮቿ አንዱ የሆነው ቡድን በቱርክ በቦምብ እንዲህ ሲደበደብ ማየት አያስደስታትም። ስለዚህ እኔ በግሌ እንደሚመስለኝ ጉዳዩ ግርግር መፍጠሩ አይቀርም።

ዓላማውም እሱ ይመስለኛል። የዩናይትድ ስቴትስ የመከላከያ ሚኒስትር አሽ ካርተር ነገ ወደ አንካራ ይጓዛሉ። የሚሄዱት ከቱርኩ ፕሬዚደንት ሬቼፕ ታይብ ኤርዶዋን ጋር ስለ ሶሪያ ጉዳይና ሞሱልን የእስልምና መንግስትነኝ ከሚለው ቡድን ላይ ለመንጠቅ ስለተያዘው ጥቃት ለመወያየት ነው። ኤርዶዋን በበኩላቸው ትናንት የመንግስታቸውን አዲስና ጠንከር ያለ የውጭ ፖሊሲ ይፋ አድርገዋል።

ከእንግዲህ ወዲያ አሉ ኤርዶዋን ቱርክ ችግሮች በር ዋጋ እስከሚደርሱ አትጠብቅም። ስለቱ አጥንታችን ላይ እስከሚያርፍ ሽብርተኞች እስኪመቱን አንጠብቅም ነው ያሉት። ፕሬዚደንቱ ባለፈው ነሐሴ ሶሪያ ግዛት የእስልምና መንግስት ቡድንን ለመውጋት የገባው የቱርክ የጦር ሰራዊት ከእንግዲህ ኩርዶቹ ተዋጊዎች ላይ ጥቃቱን ያፋፍማል ሲሉም ኤርዶዋን አስጠንቅቀዋል።

ቱርክ ከሶሪያ ተገንጥሎ ነፃ ግዛት ለመመስረት የሚዋጋው የሶሪያው የኩርዶቹ ተዋጊ ቡድን የራሷን ኩርዶችም ለመገንጠል እንዲፈልጉ ያበረታታብኛል ብላ ትሰጋለች። ይህ ከአሜሪካ ድምፅ ራዲዮ ጣቢያ ዜናው አልቆ ነው ወደ

መጽሄቱ በትክክል የምናሽቆለቆለው ወይም ምንደረደረው ይህ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 የሚያሰማው የአንድ ሰዓት ፕሮግራም በተለየ ዛሬ ሐሙስ የጥቅምት 10 2009 ቅንብራችን ነው። እያስተናገድናችሁ ያለነው እኔ አዲሱ አበበና

ቆንጂት ታየንን የአሜሪካ ፕሬዝደንታዊ ምርጫ ተቃርቧል። ተፎካካሪዎቹ ሂለሪ ክሊንተን እና ዶናልድ ትራምፕ የመጨረሻ እሰጣ አገባቸውን አጠናቀቀው አጠናቀዋል። አብይ ርዕሳችን ይሆናል። የተንታኞች አስተያየት በሁለተኛው አጋማሽ እናቀርባለን። በሂደቱ አፍሪቃ በአሜሪካ ምርጫ ላይ የማፌዝ ያልተለመደ እድል አግኝታለ ይችላል። ከደቡብ አፍሪካ የደረሰን አንድ ዘገባ

ዓለም አቀፍ ቀይ መስቀል ፕሬዚዳንት በአፍሪካ ህብረት ያሰሙት ጥሪ ከአዲስ አበባ ዘገባ አለን። ወደዚያ ከመሻገራችን አስቀድሞ ግን በሁለተኛው ግማሽ የማህበራዊ ሚዲያ መዘጋትና ምጣኔ ሀብታዊ መዘዙ ከሚለው ቅንብራችን እችን ለቅምሻ እናሰማ። መንግስት ኢትዮጵያ ውስጥ ያለው መንግስት በአሁኑ ሰዓት በቴክስትቡክ ዴፊኒሽን ኦፍ ሪፕሬሽን ወይም ደግሞ በመማሪያ መጽሐፍ ላይ ተማሪዎች ስለ አምባገንነት የሚማሩ የፖለቲካ ሳይንስ ተማሪዎች

በምሳሌነት ሊጠቀስ የሚችል እርምጃዎች በኦሬገን ዩኒቨርስቲ የሚዲያ ጥናት የዶክትሬት ተማሪ የሆነው እንዳልካቸው ሀይለ ሚካኤል ነው። በአስቸኳይ ጊዜ አዋጁ የሞባይል ኢንተርኔት መዘጋቱ ስለሚያስከትለው ጉዳት በተገልጋዩ ላይ ስለሚያስከትለው ጉዳት ከተናገረው የወሰን ነው ነው። በሁለተኛው አጋማሽ ይቀርባል። ወደ ምሽቱ አብይረስ እናልፋለን።

የሪፐብሊካን ፓርቲ ውጪው ፕሬዚዳንት ዶናልድ ትራምፕ ትናንት ማታ ከዲሞክራቷ ሂለሪ ክሊንተን ጋር ባደረጉት ሶስተኛና የመጨረሻ ክርክራቸው የምርጫውን ውጤት ለመቀበል ቃል አልገባም ብለዋል። ሁለቱ የዋይት ሀውስ ቤተ መንግሥት ተስፈኞች ላስ ቬጋስ ኔቫዳ ባደረጉት በትናንቱ ክርክራቸው ወቅት በተጨማሪ ሩሲያን ፍልሰተኞችንና ለዩናይትድ ስቴትስ ከፍተኛው ፍርድ ቤት በሚሰየሙ ዳኛ አመራረጥ ላይ አልተስማሙም።

ባልደረባችን ጂም መለውን ከዚህ ከዋሽንግተን የአንድ ሰዓት ተኩል ውይይት ጨምቆ አዘጋጅቷል። የደጋፊዎች አስተያየትም ታክሎበታል። ሰሎሞን ክፍሌ ነው የሚያቀርበው። ሂለሪ ክሊንተንና ዶናልድ ትራምፕ እንዳለፉት ሁለቱ ክርክሮች ሁሉ ወደ መድረኩ ሲገቡ የእጅ ሰላምታ አልተለዋወጡም። በሁለቱ እጩ ፕሬዝደንቶች መካከል በተካሄደው ክርክር ላይ በመቶ ሚሊዮኖች ለሚቆጠሩ ተከታታዮች በእጅጉ ትኩረት የሳበው ጉዳይ ግን

ከአከራካሪው የቴሌቪዥን ጋዜጠኛ ክሪስ ዋላስ ዶናልድ ትራምፕ የዩናይትድ ስቴትስ ምርጫ ተጭበርብሯል ሲሉ በተደጋጋሚ የሚያቀርቡትን ስሞታ ለሕዝብ ግልጽ እንዲያደርጉ አጥብቆ በጠየቃቸው ጊዜ ነው። የዚህን ምርጫ ውጤት ያለማወላወል ይቀበላሉ? ዶናልድ ትራምፕ ሲመልሱም

ጊዜው ሲደርስ የማየው ይሆናል። በአሁኑ ሰዓት ምንም የማየው ነገር የለም። ጊዜው ሲደርስ ነው የምወስነው ነው። እስካሁን ያየሁት ነገር ሁሉ ግን የተበላሸ ነው። በመጀመሪያ ደረጃ መገናኛ ብዙኃኑ ፈጽሞ ሸፍጠኞች ናቸው፣ እምነት የሚጣልባቸው አይደሉም። የድምፅ ሰጪውን ሕዝብ አእምሮ ከወዲሁ መርዘውታል። ሂለሪ ክሊንተን ይህን መሰሉን በዶናልድ ትራምፕ የተሰጠ ምላሽ በጣም አስደንጋጭ ነው ሲሉ ጠርተው

ከዩናይትድ ስቴትስ የፖለቲካ ባህል ጋር የሚጋጭ ነው ብለዋል። የዲሞክራሲያችንን መልካም ስም እያጎደፉና እያጥላሉ ነው የሚናገሩት። እኔ በግሌ ክፉኛ አስደንግጦኛል። ከሁለቱ አውራ ፓርቲዎች የአንደኛው እጩ ሆኖ የቀረበ ሰው ይህን አይነቱን አቋም ሲወስድ በጣም ያስደነግጣል። ትራምፕና ክሊንተን በትላንትና ማታ ክርክራቸው ወቅት

በሌሎች ርዕሶች ላይም ክፉኛ ተጋጅተዋል። አንደኛው ለምሳሌ ሩሲያ በዚህ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ሂደት ውስጥ በሳይበር ጥቃቶችና በመሳሰሉት ጣልቃ እየገባች ውጤቱን ወደምትፈልገው አቅጣጫ ለመውሰድ ትሞክራለች የሚለው ነው። ይህ በእርግጠኝነት እየሆነ መሆኑን የዩናይትድ ስቴትስ የደህንነት ጥበቃ ባለሥልጣናት ያምናሉ። ድሚት ንደም ሩንስ ንድ ሜክ ክሊር

በመጨረሻ መጠየቅ የምፈልገው ዶናልድ ትራምፕ ሩሲያውያን ይህን እያደረጉ መሆናቸውን አምነው ድርጊቱን ያወግዛሉ ወይ? በዚህ ምርጫ ላይ የፑቲንን ድጋፍ እንደማያገኙስ ግልጽ ሊያደርጉ ይችላሉ ወይ? ሩሲያ በአሜሪካ ላይ የምትፈጽመውን የስለላ ተግባርስ ይቃወማሉ ወይ? ዶናልድ ትራምፕ ለእነዚህ ጥያቄዎች መልስ እንዲሰጡ ጫና በተደረገባቸው ጊዜ እውነት ሆኖ ከተገኘ

በእርግጠኝነት ሩሲያን ለእንቅስቃሴዋ እንደሚያወግዙ ተናግረዋል። የሳይበር ጥቃቶችን በተመለከተ ግን ቻይናና ሌሎች ሀገሮችም ከጀርባው ሊኖሩ ይችላሉ ብለዋል። እኔ ፑቲንን በግል አላውቃቸውም። እርሳቸው ግን ስለ እኔ ብዙ ጥሩ ነገሮችን ተናግረዋል። መግባባት ከቻልን ጥሩ ነው። ሩሲያና ዩናይት ስቴትስ ተስማምተው በጋራ አይሲስን ማሳደድ ሲጀምሩ መልካም ነው።

ፑቲን ግን የኔን ያህል ለሂላሪ ከብሪታ የላቸውም። ለፕሬዝዳንታችንም እንዲሁ። ትራምፕ በትላንቱ ክርክር ወቅት በሌላ ነጥብ ላይም በተከላካይነት ቆመው ታይተዋል። በትንሹ ዘጠኝ ሴቶች ወሲባዊ ጥቃቶች ፈጽመውብናል ሲሉ ያቀረቧቸውን ክሶች ውድቅ አድርገዋል።

በመጀመሪያ ደረጃ አብዛኞቹ እነዚያ ታሪኮች ተቀባይነት አላገኙም። እኔ እነኛን የከሰሱኝን ሰዎች አላውቃቸውም። ኬትና ለምን ብቅ እንዳሉ ግን እገምታለሁ። የክሊንተን የምርጫ ዘመቻ አስተባባሪ ነው ብዬ አምናለሁ። ያን ያደረገው ሂለሪ ክሊንተን። በትራምፕ ላይ ክስ ያቀረቡትን ሰዎች ሲከላከሉም እንዲህ ብለዋል። ዶናልድ ሴቶችን አሳንሶ መናገር እርሳቸውን ትልቅ የሚያደርጋቸው ይመስላቸዋል።

ክብራቸውን ያዋርዳሉ፣ በራስ የመተማመን እምነታቸውን ያኮሰምናሉ። ያ ምን አይነት ስሜት እንደሚያሳድር የማታውቅ ሴት አለች ብዬ አላምንም። ሁለቱ እጩዎች በከፍተኛው ፍርድ ቤት የሚሰየሙ ዳኞችን በተመለከተ እንዲሁም በኢሚግሬሽን ጉዳዮች ላይ የየራሳቸውን የተለያዩ አመለካከቶች አብራርተዋል። ሁለቱ እጩዎች በከፍተኛው ፍርድ ቤት የሚሰየሙ ዳኞችን በተመለከተ እንዲሁም በኢሚግሬሽን ጉዳዮች ላይ

የየራሳቸውን የተለያዩ አመለካከቶች አብራርተዋል። ትራምፕ አሁንም በሜክሲኮና አሜሪካ ድንበር መካከል የግንብ አጥር አኖራለሁ ይላሉ። ክሊንተን ቤተሰብን ይከፋፍላል ሲሉ ይቃወማሉ። ይህ በእንዲህ እንዳለ የትራምፕና ክሊንተን ደጋፊዎችና ተቃዋሚዎች ሁለቱ ዕጩዎች በአዳራሽ ውስጥ እየተከራከሩ ባሉበት ሰዓት ከውጭ ሆነው ድምፅ ያስተጋቡ ነበር። ከክርክሩ በኋላ በዩኒቨርሲቲው ካምፐስ ውስጥ

ተቃዋሚዎችና ደጋፊዎች ለጋዜጠኞች አስተያየቶቻቸውን አጋርተዋል። አስተያየቶቻቸው በአብዛኛው ያተኮሩት ደግሞ ትራምፕ በምርጫው ቢሸነፉ ውጤቱን እንደማይቀበሉ በተናገሩበት ላይ ነው። ብሩስ ሌብል፣ የትራምፕ ደጋፊ፣ እንዲህ ብለዋል።

ይሄ የፓርቲ ሳይሆን የአሜሪካ የምርጫ ሂደት ነው። አንድ ትክክል ያልመሰለ ነገር ሲታይ ለዚያ ምላሽ እንዲሰጥ መጠየቁ አግባብ ይመስለኛል። የሂለሪ ክሊንተን ደጋፊዎች ግን

በሁኔታው መበሳጨታቸውን ነው የገለጹት። የሪፐብሊካን ፓርቲው በእጩነት ያቀረባቸው ሰው በአሜሪካ ዲሞክራሲ ላይ እምነት እንደሌላቸው ሲናገሩ ነው አሁን የሰማ ነው። የዚህን ፕሬዝዳንታዊ ምርጫ ውጤት ስለ መቀበል አለመቀበላቸውም የሚያውቁት ነገር የለም። ከዚህ የባሰ ፍጹም አሳዛኝ ነገር አለ ብዬ አላስብም። በትላንት ማታው ክርክር ማን አሸነፈ ብላችሁ ብትጠይቁ ግን

በምታነጋግሩት ሰው ላይ ይወሰናል። ሂላሪ እንክክታቸውን ያወጧቸው ነው የሚመስለኝ። ዶናልድ ጄ ትራምፕ በእርግጠኝነት አሸንፈዋል። ክርክሮቹ በሁለት ውጮች መካከል ባለፈው ወር ከተጀመሩ ወዲህ ሂለሪ ክሊንተን በሕዝብ አስተያየት መለኪያዎች እየመሩ መሆናቸው ተመልክቷል። ድምፅ ሰጪዎች የመጨረሻ ውሳኔያቸውን በቀጣይ ወር ይሰጣሉ።

እናመሰግናለን ሰሎሞን። አድማጮች፣ ከዩናይትድ ስቴትስ ምርጫ ጋር በተያያዘ ሌላም ዘገባ አለን። ያዳመጣችሁት የዕለቱን አብይ ርዕስ ነው። ወደ አፍሪካ። አፍሪካ ምርጫውን እንዴት ትመለከተዋለች ቆንጅት? የዩናይትድ ስቴትስ ፕሬዚደንታዊ ምርጫ የአፍሪካን ሰንካላ የፖለቲካ ውድድር መምሰል ስለመጀመሩ በትዊተር ማህበራዊ ሚዲያ የሚወጡ ትችቶች እያስተጋቡ ናቸው። አፍሪካ በአሜሪካ ፖለቲካ ላይ

የምታፌዝበት ያልተለመደ እድል አግኝታለች። ሆኖም ተንታኞች እውነታው አስቂኝ አይሆንም እያሉ ነው። የአሜሪካ ድምጽ ሬዲዮ ዘጋቢ አኒታ ፓዋል ከጆሀንስበርግ የላከችው ዘገባ አዳነች ፍስሀዬ ይዛ ቀርባለች። የዓለም ፖለቲካን የሚከታተሉ አፍሪቃውያን የዚህ አመቱን የዩናይትድ ስቴትስ የምርጫ ሂደትን በትዊተር ለአፍሪቃ የምርጫ ሂደት በሚጠቀሙበት ቋንቋ እያፌዙበት ናቸው።

ራያን ኮሚንግስ የተባሉት የፖለቲካ ተንታኝ በመቶዎች ለሚቆጠሩት የትዊተር መልእክቶች አስተዋጽኦ አድርገዋል። ከፌዞቻቸው አንዱ ከድኅረ የተመሰቃቀለ የአሜሪካ ምርጫ ሊከተል የሚችለውን አንደምታ ይተነብያሉ። በዩናይትድ ስቴትስ በሚነሳ በጥብጥ ምክንያት ሜክሲኮ ድንበሯን ትዘጋለች፣ ደቡብ ሱዳንንና ቡሩንዲን የመሳሰሉት የፖለቲካ ቀውስ ያለባቸው ሀገሮች ተወላጆች ከአሜሪካ ይባረራሉ በማለት ይቀልዳሉ።

ኬፕ ታውን በተባለችው የደቡብ አፍሪቃ ከተማ የሚገኙት ኩሜንግስ የአሜሪካን የምርጫ ሂደት የሚያስደምም ነው ብለውታል። በዩናይት ስቴትስና ሌሎች የበለጸጉ ሀገሮችን በመሳሰሉት ዲሞክራሲ በሰረጸባቸው ሀገሮች እንዲህ አይነት ነገር አይጠበቅም። ዶናልድ ትራምፕ የሚናገሩትና የሚሰሩት ሁሉ የአፍሪቃ ፖለቲከኞች ከሚያደርጉት ጋር የሚመሳሰል ነው።

አንዳንድ አፍሪቃውያን በትዊተር እንደ ገለጹት ሁሉ ትራምፕ በተለይም ተወዳዳሪያቸው ክሊንተንን እኔ ከተመረጥኩኝ ትታሰራለች ማለታቸው ራሱ የአፍሪቃ መሪዎች ተግባርን አንጸባርቋል። ይህን ዘዴ የሚጠቀሙት ኢትዮጵያን፣ ዚምባብዌን፣ ዛምቢያንና ኡጋንዳን የመሳሰሉት የአፍሪቃ ሀገሮች ናቸውና ትራምፕ እንደ ደቡብ አፍሪካው ፕሬዝደንት ጃኮብ ዙማ በወሲባዊ ጥቃት መከሰሳቸውን አንድ ሰው በትዊተር አውስቷል።

ሌሎች በትዊተር የወጡ ትችቶች ትራምፕ እንደ አምባገነኑ የጋምቢያ መሪ በወሲብ ተግባር ስላገኙት ድል ይኩራራሉ፣ እንደ ናይጄሪያው ፕሬዝደንት ብዙ ሰዎች ሴቶችን በከፍተኛ ደረጃ የሚያጥላላና የሚያናንቅ የሚሉትን አነጋገር ይጠቀማሉ፣ ስፍር ቁጥር የሌላቸው የአፍሪካ ፖለቲከኞች እንደሚሉት ሁሉ ምርጫው ይጭበረበራል ማለታቸውን የሚያወሱ ናቸው። በሌላ በኩል ደግሞ ትራምፕን የሚወዳደሩት ሂለሪ ክሊንተን

እንደ ብዙዎቹ የአፍሪቃ መሪዎች ሁሉ ሀብታም የምርጥ ፖለቲካዊ ስርወ መንግስት አባል ናቸው። ናይሮቢ ያለው የዓለም አቀፍ ፍትህ ሞኒተር ጋዜጠኛ ቶም መሊቲ በበኩሉ ኬንያውያን በትራምፕ ተግባር ተገርመዋል ይላል። ዩናይትድ ስቴትስ መሳቂያ ሆናለች። የዩናይትድ ስቴትስ የፖለቲካ ስርዓት እንዴት የዶናልድ ትራምፕን አይነት ፕሬዚዳንታዊ ተወዳዳሪ ያፈራል? በሚል

አሁን ታዲያ እሳቸው ቢመረጡ ምን ሊከተል እንደሚችል በማሰብ ሰዎች ስጋት አድሮባቸዋል። መሬቲ ጉዳዩ በፌዝ የሚታለፍ እንዳልሆነ ሲያስረዱ ሀገራቸው ከዘጠኝ አመታት በፊት ከተካሄደው ምርጫ በኋላ ከመረጋጋት ወደ ትርምስ ማምራቷን አስታውሰው ሀገሮች ዩናይትድ ስቴትስን እንደ ተምሳሌት እንደሚያዩ አስገንዝበዋል።

ተወዳዳሪው ትራምፕ ይህንን ላይገነዘቡ ቢችሉም የተለያዩ የአፍሪካ ሀገሮች የአሜሪካንን ስርዓት በተምሳሌነት ይከታተላሉ። አብዛኞቹ ሀገሮች ለማለት ይቻላል። ስለሆነም የዩናይት ስቴትስ ለአስርት ዓመታት ዲሞክራሲን ሲያራመዱ የቆየቱም ሆነ የዲሞክራሲ ባህልን በማራመድ ሂደት ላይ ያሉ የአፍሪካ ሀገሮች አርአያ ተደርጋ ነው የምትታየው። በአፍሪካ ትዊተር ላይ የሚወጡት ቀልዶች በቡሩንዲ እንደተደረገው ሁሉ

ፕሬዚደንት ኦባማ ለሶስተኛ ጊዜ በስልጣን ላይ ለመቆየት ሲሉ ህገ መንግስቱን የመቀየራቸው ጉዳይ ያነሳሉ። ኢትዮጵያ እንዳደረገችው ደግሞ ማህበራዊ ሚዲያን ሲያግዱ ይጠቅሳሉ። ፕሮግራማችን ይቀጥላል። የምሽቱ የመጨረሻ ዘገባ ወደ ኢትዮጵያ ነው የሚወስደን።

የአፍሪቃ ሀገሮች በሀገራቸው ውስጥ የተፈናቀሉ ዜጎችን በተመለከተ የተዘጋጀውን የካምፓላ ስምምነት ማጽደቅና ተግባራዊ ማድረግ እንደሚጠበቅባቸው ዓለም አቀፉ ቀይ መስቀል ኮሚቴ ፕሬዚዳንት አስታውቀዋል። ፕሬዚዳንቱ ፒተር ማሪየር በትናንቱ በአፍሪካ ህብረት በሰጡት መግለጫ እንዳስታወቁት ዓለም አቀፉ ኮሚቴ ስምምነቱም ተግባራዊ ለማድረግ ያግዛሉ ያሏቸውን ምክር ሀሳቦች አቅርበዋል። መግለጫውን የተከታተለው እስክንድር ፍሬው ነው

በሚሊዮን የሚቆጠሩ ዜጎች በዚያው በሀገራቸው ውስጥ መፈናቀል የዓለም ወቅታዊ ችግሮች ከሆኑ ፈተናዎች አንዱ ነው። በተለይ በአፍሪካ ይህ ወቅታዊ እውነት ሆኖ ቀጥሏል። 1.2 ቢሊዮን ሕዝብ በሚኖርባት አፍሪካ

12 ሚሊዮን ሰዎች በያሉበት ሀገር ተፈናቅለዋል። የዓለም ቀይ መስቀል ኮሚቴ አይሲአርሲ ፕሬዝዳንት በአፍሪካ ያደረጉት ቆይታና በአዲስ አበባ የሰጡት መግለጫ በተለይ በዚህ አይነቱ መፈናቀል ላይ አተኩሯል። ፕሬዝዳንቱ ፒተር ማረር እንዳሉት ለእነዚህ አይነት ተፈናቃዮች ከለላ ለመስጠትና ድጋፍ ለማድረግ እንደ አውሮፓውያን አቆጣጠር በ2009 የካምፓላ ስምምነት የተባለ የህግ ማዕቀፍ ወጥቷል።

ይህንን ወደ ተግባር ለመለወጥ ግን ስራዎች መሰራት እንዳለባቸው አመልክተዋል። It is an African solution offering a comprehensive framework that can help states. የካምፓላው ስምምነት አገሮች ለተፈናቀሉ ዜጎች ከለላ መስጠትና መንከባከብ ይችሉ ዘንድ የሚያግዝ የተሟላ ድጋፍና አፍሪቃዊ መፍትሄ ነው። ይህ ስምምነት አሁን በሁሉም የአፍሪቃ አገሮች መጽደቅ አለበት። ያጸደቁትም ሙሉ በሙሉ ሊተገብሩት ይገባል።

የአፍሪካ ህብረት ከዚህ አንጻር ሊጫወት የሚችለው ወሳኝ ሚና አለ። ይህን ሂደት ለመደገፍ አለም አቀፍ የቀይ መስቀል ኮሚቴ ያዘጋጀውና ዛሬ ለአፍሪካ ህብረት የሰላምና የጸጥታ ምክር ቤት ያቀረብነው ሪፖርት አለ ለተግባራዊ አፈጻጸሙ የሚያግዙ ሀያ አምስት ምክረ ሀሳቦችን በማካተት

የዜጎች በሀገራቸው ውስጥ መፈናቀል ፈተና ከሆነባቸው ሀገራት አንዷ ደቡብ ሱዳን ናት። እንደ አውሮፓውያን አቆጣጠር በ2015 በመንግስትና በተቃዋሚዎች መካከል የተፈረመው ስምምነትም ችግሩን ለመፍታት ከሚያስችሉ አንቀጾች አብዛኛዎቹ ተካተውበት ነበር። በተግባር እንደሚታየውና የዓለም አቀፉ ቀይ መስቀል ኮሚቴ ፕሬዚዳንት እንደገለጹትም እስካሁን ተግባራዊ አልተደረጉም አንቀጾቹ። ድርጅታቸው በዚያ ያለው የስራ እንቅስቃሴ ግን ሁኔታውን ለመቀየር እንደሚያስችል

ፕሬዝዳንቱ ያምናሉ ዛሬ ደቡብ ሱዳን ከፍተኛ እንቅስቃሴ ከምናደርግባቸው አካባቢዎች አንዷ ናት አገሮችንና ያሉንን ፕሮግራሞች ብቻ ከተመለከትን ከምንመድበው ገንዘብ አንጻር የደቡብ ሱዳን ፕሮግራማችን በዓለም ካሉን ሁለተኛው ግዙፉ ነው ስለዚህ በዚያ ካሉ ከሁሉም አካላት ጋር መስራትና

ዋስትና ማረጋገጫ ማግኘት መቻላችንን ያሳያል፣ በዚያ ተቀባይነት እንዳለው አካል እንደምንታይ ጭምር። ይህ በተራው በዚያ ካሉ ባለስልጣናት ጋር እንዲወያዩና ስምምነቶች ተግባራዊ እንዲደረጉ ለመግፋት እንደሚረዳቸውም አስታውቀዋል። ጉዳዩም በአገሪቱ ባለስልጣናትና በድርጅታቸው መካከል ውይይት እየተደረገበት ያለ መሆኑን ገልጸዋል።

የዓለም አቀፉ ቀይ መስቀል ኮሚቴ ፕሬዝዳንት በአፍሪካ ህብረት የሰጡት መግለጫ ከአካባቢያዊና አህጉራዊ ጉዳዮች የሞሱልን ጉዳይ እስከተመለከተው ዓለም አቀፍ ርዕስ የተነሳበት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።

እስክንድርን ለዘገባው እናመሰግናለን። ለምሽቱ ያሰናዳናቸው የመጽሔት ክፍለ ጊዜ ዘገባዎችን አጠናቀናል። ዝግጅታችን እስከ ምሽቱ አራሳ ድረስ ከእናንተ ጋር ይዘልቃል። አብራችሁ እንድታመሹ ከአክብሮት ጋር እንጋብዛለን። ወደ ሁለተኛው አጋማሽ ቅንብሮቻችን ከማለፋችን በፊት

ተዘዋዋሪው የቴሌፎን መስመር በ2022059942 የውስጥ መስመር 14 ከእናንተ ካገኘናቸው አስተያየቶች ጥቂቱ እናሰማ። በኢትዮጵያ ውስጥ የአስቸኳይ ጊዜ አዋጅ ከታወጀ እዲ አምስት ቀን አስቆጥሯል። እና ይሄ አዋጅ

እንዲደናገግ ምክንያት የሆነው ምንድን ነው ብለን ከመስመሮች መካከል ስናነብ የምንረዳው ነገር የሚመስለኝ በክልሎችና በፌዴራል መንግስት መካከል ያለው የስልጣን መከፋፈል ትልቅ እና ከባድ ችግር ያለበት መሆኑን ነው። ኦህዴድ ኦሮሚያ በሰፊው የደረሰውን ውድመት መቆጣጠር አልቻለም ወይም ደግሞ ከአቅሜ በላይ ነው ብሎ የፌዴራል መንግስቱ እርዳታም አልጠየቀም። ውድመት ሲደርስ

ወይ ያስቆምም ወይም ፌዴራልን አልጋበዘም። ስለዚህ ህገ መንግስቱን ጠብቆ ሁኔታውን ለመቆጣጠር የሚያስችለው እና ጣልቃ መግባት የሚችለው ይህንን አስቸኳይ ጊዜ አዋጅ በማወጅ ነው። ጠናሽ ል የአሜሪካ ድምፅ አማርኛ አዘጋጆች አስተያየት የሚሰጡበት ጉዳይ ለዲሞክራሲ፣ ለሰብአዊ መብት፣ ለህግ የበላይነት

እንዲሁም ለመልካም አስተዳደር እጦቶች ዋና ምክንያት ብዬ የምገምተውን ለማስቀመጥ ነው። ይህንንም ዋና ምክንያት ብዬ የምገምተው በህወሓቱ ውስጥ አካላት ስላሉ ነው። በህወሓት ስም አንደኛው ቤተሰባዊ አደረጃጀት ይህ አደረጃጀት በፖለቲካው፣ በኢኮኖሚው፣ በማህበራዊውም፣ በወታደራዊውም፣ በደህንነቱ፣ በማንኛው በኢትዮጵያ ውስጥ የበላይነት ስለያዘ ነው። ሁለተኛው አደረጃጀት በህወሓቱ ውስጥ

ጫካ ማለዲታዊ አስተሳሰብ የጠቀየና የተጠመቀ ስላለ ይህ አካል የአንደኛው በቤተሰብ የተደራጀውን ቀዳሚና አራጋቢ ሆኖ በመሄዱ ነው። ይህ ሁለተኛው አካል ለለውጥ ለአዲስ አስተሳሰብ ዝግጅ ያልሆነና በፊር ኦፍ ቼንጅ የሚቀመጥ ነው።

አስተያየቶቻችሁን የላካችሁልንን አድማጮቻችንን እናመሰግናለን። ነጻው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን ሌሎቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ነው የምልከውን የምትሉ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው፣ ላኩልን። አሁን ዝግጅታችን ተጋምሷል። ወደ ሁለተኛው አጋማሽ እንሸጋገራለን።

በኢትዮጵያ የአስቸኳይ ጊዜ አዋጁ ከታወጀ በኋላ የሞባይል ኢንተርኔት ሙሉ ለሙሉ መዘጋቱ እንዲሁም

እንደ ፌስቡክ ያሉ ማህበራዊ መገናኛዎች ደግሞም እንደ ቫይበር የመሳሰሉ የቴሌኮሚኒኬሽን መተግበሪያ አፕሊኬሽኖች አገልግሎት እንዳይሰጡ መታገዳቸው በዋነኝነት ብቸኛውን የመንግስት ቴሌኮሚኒኬሽን ኩባንያ ኢትዮ ቴሌኮምን ገቢ እንደሚጎዳው ጥናቶች አመልክተዋል። ተገልጋዩን ደግሞ ማህበራዊ ትስስሩን እንደሚጎዳ፣ መረጃ የማግኘት መብቱን እንደሚያሳጣው በኦሬገን ዩኒቨርሲቲ የሚዲያ ጥናት የዶክትሬት ተማሪው እንዳልካ

ሊቀመንበራቸው ኃይለ ሚካኤል ለአሜሪካ ድምጽ ገልጿል። ጽዮን ግርማ እንዳልካቸውን አነጋግራ ተከታዩን ዘግባለች። የአስቸኳይ ጊዜ አዋጁ ከመታወጁ በፊት ባሉት ጥቂት ቀናት ቀደም ብሎና አዋጁ ከታወጀና አዋጁን ማስፈጸሚያ መመሪያ ከወጣ በኋላ የአሜሪካ ድምጽ ያነጋገራቸው የኢትዮ ቴሌኮም የሞባይል ኢንተርኔት ተጠቃሚዎች የኢንተርኔት አገልግሎት ሙሉ በሙሉ በኢትዮጵያ መቋረጡን

ነግረውናል። በተጨማሪም እንደ ፌስቡክ ያሉ ማህበራዊ ሚዲያ አገልግሎት መስጫዎች ሙሉ ለሙሉ መዘጋታቸውንም ይናገራሉ። ኢትዮጵያ ውስጥ የሚታተመው ፎርቹን የተሰኘው የእንግሊዝኛ ጋዜጣም ዛሬ በድረገጹ ላይ ባወጣው ፎቶ ወጣቶች ገመድ አልባ የኢንተርኔት አገልግሎት ያላቸውን ሕንጻዎች ተጠግተው ኢንተርኔት ለማግኘት ከስልኮቻቸው ጋር የሚያደርጉትን ትግል በፎቶግራፍ አስደግፎ አውጥቷል።

በኦሬገን ዩኒቨርሲቲ የሚዲያ ጥናት የዶክትሬት ዲግሪ ተማሪው አቶ እንዳልካቸው ሀይለ ሚካኤል ጥናቶቹን እያጣቀሰ በዚህ ውሳኔ ኢትዮ ቴሌኮም ተጎጂ ነው ይላል። ኢትዮ ቴሌኮም የሚባለ የኢትዮጵያ ቴሌኮሚሽን ኩባንያ ከተለያዩ ኢትዮጵያ ውስጥ ካሉ ነዋሪዎች በሞባይል ዳታ የሚያገኘው ገቢ አለ በቀላሉ

እኔ እንግዲህ ባለኝ መረጃ መሰረት አንድ የሞባይል ዳታ ማግኘት የሚፈልግ የሞባይል የስሪጊ ተጠቃሚ ቢያንስ ቢያንስ አምስት መቶ ብር ያወጣል በወር ማለት ነው። እንግዲህ ይሄ በአማካኝ ነው። ከዛ በላይ የሚያወጡ አሉ፣ ከዛ በታች የሚያወጡ አሉ። በእኔ አሴስመንት ነው ይሄን የማውራው። አክቹዋል ዳታው ከዚህ የተለየ ሊሆን ይችላል እና አምስት መቶ ብር ያውጣል ማለት ነው

አሁን እንግዲህ ያለው እገዳ ወይም ማህበራዊ ማህበራዊ ሚዲያ ላይ ያለው ተጽዕኖ ይህን ሰው ይህን እንዲጠቀም አይፈቅድም እና ከዚህ እንግዲህ በትንሹ ሚሊዮን አራት ሚሊዮን የማህበራዊ ሚዲያ ተጠቃሚዎች አሉ ኢትዮጵያ ውስጥ ማለት ነው እና በስልክ ብቻ ማለት ነው እና ይህንን

በሚሊዮን የሚቆጠር ብር ነው የሚሆነው፣ እንግዲህ በወር ነው። እስካሁን እንግዲህ ባለፈው ከዚህ በፊት በጁን ላይ በፈረንጅ ጁን ላይ እና ጁላይ ላይ ደግሞ የኢትዮጵያ መንግስት ፈተና እንዳይወጣ ወይም እንዳይሰረቅ ብሎ በዘጋው መሰረት የተሰራ ምርምር አለ። ብሩኪንግ ኢንስቲትዩሽን የሚባል ከአንድ ከአስር ቀን በፊት ያወጣው እና ዘጠኝ ነጥብ አምስት ሚሊዮን ዩስ ዶላር ያጡት ማለት ነው። ከባድ ብዙ ብር ነው።

አሁን ይሄ ነገር ስድስት ወር ቀጣይነት ካለው በጣም ብዙ ብር ነው የሚያጠው። የኢትዮጵያ ቴሌኮሚኒሽን ኮርፖሬሽን፣ አቶ እንዳልካቸው ይህ አዋጅ መረጃን የማግኘት መብትን ከመገደቡ እንዲሁም በመከልከል ከሚያደርሰው የሰብአዊ መብት ጥሰት በተጨማሪ የሰዎችን የእርስ በርስ የማህበራዊ ግንኙነት እንደሚጎዳው

ይናገራል። ኢትዮጵያ ውስጥ አሁን ባለው ሁኔታ በጣም ሰፊው የኢትዮጵያ የዳያስፖራ ኮሚኒቲ እዚህም፣ አውሮፓም፣ አሜሪካም ሀገር ያሉ ሌሎችም የአፍሪካ ሀገሮች አረብ ሀገር ያሉ የኢትዮጵያውያን በብዛት ከቤተሰቦቻቸው ጋር የሚገናኙት በተለያዩ የቴሌኮሙኒኬሽን መተግበሪያ ሶፍትዌሮች ወይም አፕሊኬሽኖች አፖች ይባል። ለምሳሌ ቫይበር በጣም ታዋቂውና ዝነኛ ኢትዮጵያውያን በሰፊው የሚጠቀሙበት የማህበራዊ ሚዲያ መተግበሪያ ነው። ሌላው አይ ኤም ኦ

የሚባል አለ። በጣም በጣም በትንሽ ባንድዊድዝ ውስጥ ወይም ደግሞ በጣም ትንሽ ባንድዊድዝን የሚጠቀም ማህበራዊ ሚዲያ ነው። በሰፊው በጥራት ምን ሰዎች እንዲነጋገሩ የቪዲዮውንም ጭምር ማለት ነው በቪዲዮውም ጭምር እንዲነጋገሩ ማድረግ የሚያስችል አፕሊኬሽን ነው እና ሰው በዚህ ላይ መመካት ወይም ዲፔንደንት መሆን ጀምሮ ነበረ እና ያ ሁሉ ግንኙነት ነው የሚቋረጠው ማለት ነው

በገንዘብ የሚያስከፍሉ ገንዘብ ከፍለው የሚያስደውሉ የተለያዩ አፖች አሉ። እነሱ ውድ ናቸው። ሀገር ውስጥ እራሱ ሰው እርስ በርስ በጣም መገናኘት በሞባይል ኢንተርኔት ተጠቅሞ ሰው እርስ በርስ በጣም ይገናኝ ነበር። እሱም በጣም ይቀንሳል። አሁን ያለው ተቃውሞ እንግዲህ አሁን አይተሽው ከሆነ እሱ ፌስቡክ በጣም ጭር ብሏል፣ ተቀዛቅዟል። ብዙ መረጃዎች እንደ በፊቱ አይመጡም። የቪዲዮ መረጃዎች እንደበፊቱ ከተለያዩ ሰዎች መግኘት በጣም ፍሪኩዌንሲው በጣም ቀንሷል። የለም አይደለም እያልኩ ያለሁት ግን ፍሪኩዌንሲ

ቀንሷል። በፊት በሰዓታት ልዩነት ውስጥ ብዙ የተለያዩ መረጃዎች ከኦሮሚያም ከአማራም ክልል የተለያዩ መረጃዎች ኢቭን መንግስት

ላይ መንግስት መስሪያ ቤቶች ውስጥ እየተደረጉ ስብሰባዎች እየተቀዱ በፌስቡክና በተለያዩ ሌሎች የማህበራዊ ሚዲያዎች ይለቀቁ ነበር። ያ ቀንሷል፣ ተዳክሟል። የአስቸኳይ ጊዜ አዋጁን አስመልክቶ ባለፈው ሳምንት መግለጫ የሰጡት የኮማንድ ፖስቱ ጽሕፈት ቤት እንዲሆን የተወሰነው የመከላከያ ሚኒስቴር ሚኒስትር አቶ ሲራጅ ፈርጌሳ ስለ ማህበራዊ ሚዲያ ተከታዩን ብለው ነበር። ማህበራዊ ድህረ ገጽ ተከልክሏል የሚል አይደለም። ማህበራዊ ድህረ ገጽ መጠቀም ተያይዞ የተቀመጠው

አሁን የተጀመረውን ሁከት ወይም ደግሞ ከአዋጁ ጋር ከአስቸኳይ ጊዜ አዋጁ ጋር የተቀመጡትን ግዴታዎች ወይም ደግሞ የተከለከሉ ተግባራትን በመፈጸምና እነሱ ለመተግበር በሚደረግ እንቅስቃሴ ወይም ደግሞ እነሱ እንዲተገበሩ ለማገዝ የሚደረጉ ድርጊቶችን ለመከልከል ነው።

ስለዚህ ከዚህ በፊት የነበሩትን አይደለም እስከ አሁን የነበረውን ያለፈ ጉዳይ ነው። ከዚህ በኋላ መመሪያው ከወጣ በኋላ ባለበት ጊዜ ውስጥ በዚህ መልክ ያለ ግንኙነትን ጭምር የሚከለክል ስለዚህ እንደዚህ አይነት ግንኙነት ካለ ማንኛውም ሰው ከእንደዚህ አይነት ግንኙነቶች ራሱን ማቀብ ይኖርበታል ማለት ነው። አቶ እንዳልካቸው ይህን የአስቸኳይ ጊዜ አዋጅ በሕዝብ ላይ ተግባራዊ ማድረግ

ከአምባገነናዊነትም በላይ ነው ይለዋል። መንግስት ኢትዮጵያ ውስጥ ያለው መንግስት በአሁኑ ሰዓት በቴክስትቡክ ዴፊኒሽን ኦፍ ሪፕሬሽን ወይም ደግሞ በመማሪያ መጽሐፍ ላይ ተማሪዎች ስለ አምባገነንነት የሚማሩ የፖለቲካ ሳይንስ ተማሪዎች በምሳሌነት ሊጠቀስ የሚችል እርምጃዎችን ነው የሚወስደው። ማህበራዊ ሚዲያ መዝጋት፣ ሚዲያ መዝጋት፣ ጋዜጠኞችን ማሰር ወይም ማባረር፣ ሌሎችም እርምጃዎችን እየወሰደ ነው መንግስት እና ራሱ በሚቆጣጠረው የሚዲያ አውታሮች

ሰፊ ዘመቻ ማድረግ ወይም ፕሮፓጋንዳ በእንግሊዝኛው የሚባለውን ቃል ማድረግ እነኚህ እንግዲህ የቴክስት ቡክ ወይም ደግሞ የመማሪያ መጽሐፍ የሪፕሬሽን ምሳሌዎች ሊባሉ የሚችሉ ናቸው። አስቸኳይ ጊዜ ከመታወጁ በፊትና በኋላ የማህበራዊ ሚዲያ መገልገያዎች እንዲሁም እንደ ቫይበርና የመሳሰሉ የቴሌኮሙኒኬሽን መተግበሪያ አፕሊኬሽኖች አገልግሎት እንዳይሰጡ መደረጋቸውን ያነጋገርናቸውን ተገልጋዮች ጠቅሰን መዘገባችን ይታወሳል።

ፕሮግራማችን ይቀጥላል። አድማጮች አሁንም ከዩናይትድ ስቴትስ ፕሬዚዳንት ምርጫ ጋር የተያዘ ዘገባ አለን። የዩናይትድ ስቴትስ ዩናይትድ ስቴትስ አርባ አምስተኛውን ፕሬዚደንቷን ለመምረጥ ጥድፊያ ላይ ነች። የዲሞክራቲክ ፓርቲ ውጩ ሂለሪ ክሊንተን እና የሪፑብሊካኑ ውጩ ዶናልድ ትራምፕ በየፊናቸው የሚያደርጉት

እኔን ምረጡኝ፣ እረ እኔ ነኝ የምሻላችሁ ሩጫና ዘመቻ የመጨረሻው ጡዘት ላይ ደርሷል። ሁለቱ እጩዎች በዚህ የምርጫ ዘመን እንዲያካሂዱ ተይዞላቸው በነበረ መርሃ ግብር መሰረት ሶስት ሰጥ አገባዎቻቸውን አጠናቀዋል።

የትናንቱ ክርክር የመጨረሻው ማለት ነው፣ እጅጉን የተሟሟቀ ነበር። የአሜሪካ ድምፅ በፌስቡክ ቀጥታ ስርጭት የንትርኩን ሂደት ሲከታተልና ለአድማጭና ለተመልካች ሲያቀርብ ቆይቷል። በአማርኛው የፌስቡክ ቀጥታ ስርጭት ላይም ሁለት የኢትዮጵያ ግዩራን የሆኑ አሜሪካውያን ምሁራን ቀርበው ትንታኔ ሰጥተዋል። ሶሎሞን አባተ ዝርዝሩን ይዟል። የኔቫዳዋ ላስ ቬጋስ እንዲሁም የቀለጠው መንደር

እንዲሁም የሃጣን ምድር እየተባለች ነው የምትጠራው። የትናንት ምሽቷ ላስ ቬጋስ ግን ግለቷ የተለየ ነበር። የወትሮው የቁማር ግርግር አልነበርም፣ ሰንጎ የያዛት የወትሮ ንግዷና የብሩ አጋጋታ አልነበርም

የሰውን ቀልብ ሰቅዞ ያመሸው ባለፉ ሁለት ተከታታይ እሰጥ አገባዎች በተቀናቃኛቸው ሂላሪ ክሊንተን በሰፋ ልዩነት መሸነፋቸው የተነገረው ዶናልድ ትራምፕ አሁን በዚህች በተለይ ለእርሳቸው በሥራቸውም በማኅበራዊ ግንኙነቶቻቸውም አዲስ ባልሆነች ከተማ ግብ ግቡን ያለ ጥርጥር ማሸነፍ ይጠበቅባቸው ነበር። ቢቻል በስፖርቱ ዓለም ኖክአውት እንዲሉ፣ ካልቻሉም ቢያንስ በነጥብ ሂላሪ ክሊንተን ሁለት አማራጭ ይዞ ወደ ሜዳ የገባን ቡድን ይመስላሉ።

and do much enough

አሊያም እኩል መውጣት በመርሃ ግብሩ ከተያዘው ከዘጠና ደቂቃዎች ጥቂት ዘልቆ በሄደው የበረታ ትንቅንቅ የቃላት የክስ የራስ ውጤት ማስመዝገቢያ እንካ ሰላንቲያ ሁለቱም እጩዎች አዳዲስ ድምፆችን ለመሸመት ጥረዋል። የሚወረወሩባቸውን የክሶች ናዳዎች ለመመለስ ወይም በተቀናቃኝ ኃይል ላይ ህጸጾችን እየነቀሱ ለማውረድ ሁለቱም ተከራካሪዎች አልቦዘኑም፣ በብርቱ ሰርተዋል። የትናንቱ እሰጣ ገባ በስምንት ዋና ዋና ነጥቦች ተከፋፍሎ የጠቅላይ ፍርድ ቤቱና ዳኞች አሰያየም ጉዳይና

ከፍርድ ቤቱ ጋር የተያያዙ የጦር መሳሪያን ባለቤትነት መያዝ፣ የመሳሰሉ ሕገ መንግሥታዊ መብቶች ዕጣ ፈንታ

ጽንስን የማቋረጥ ጥያቄ፣ የአሜሪካ ምጣኔ ሀብት ዕዳዎቿና ሥራ ፈጠራ፣ ትምህርት፣ የጤና ጥበቃ ዋስትናና ኦባማ ኬር የሚል ተቀጽላ ስም የተሰጠው ለአቅም ተመጣጣኝ የሆነ የጤና ጥበቃ አገልግሎት የማግኘት ሕግ፣ የዓለም የግለት አካባቢዎች፣ ሽብር ፈጠራና አይሲል፣ የኢሚግሬሽን ጉዳይና የአሜሪካ የውጭ ግንኙነቶች፣ ሜክሲኮ፣ ሩሲያ፣ ኔቶ እዚህም እዚያም

አንዳንዴም የጭቅጭቅ መጫሪያ የሆኑ አንዳንዴም ለአብነት እየተጠቀሱ ተሰምተዋል። ኃይለ ቃላትም ተሰንዝረዋል ከሁለቱም በኩል ከክሊንተን አንተ የፑቲን አሻንጉሊት ነህ አንስቶ እስከ ትራምፕ አንቺ ራስሽ አሻንጉሊት ደግሞም ቀጠሉ። ትራምፕ ምን ብዬ ለተርጉመው ይህንን ናስቲ የሚባል እንግሊዝኛ ቃል ለማንኛውም ጥሩ ቃል አይደለም።

ቆሻሻ እንደማለት ነው። እናም አንቺ ናስቲ ሴትዮ። እስከዚህ የደረሱና የተሞሻለቁባቸው አባባሎች ነበሩ። ከሁሉም ከሁሉም ግን ብዙውን ሰው ያስደነገጠ መልስ ዶናልድ ትራምፕ የሰጡበት ጥያቄ ከጠያቂው የፎክስ ኒውስ ጋዜጠኛ ክሪስ ዋላስ ተነሳ። በምርጫው ቢሸነፉ ሽንፈትዎን ተቀብለው ይወጣሉ? የመጀመሪያው መላሽ

ዶናልድ ትራምፕ ነበሩ። ጊዜው ሲደርስ አየዋለሁ። አሁን እያሰብኩበት አይደለም። እስካሁን ያየሁት በጣም መጥፎ ነገር ነው። በቅድሚያ ሚዲያው ሐቀኛ አይደለም፣ የመራጮችን ሕሊና መርዟል። ጋዜጠኛው ክሪስ ዋላስ ደጋግሞ ጠየቀ። ትራምፕ ፍንክች አላሉም። አሁን አልናገርም፣ አልናገርም፣ ጊዜው ሲደርስ እናያለን። በዚሁ ጸኑ።

ተቀናቃኛቸውን ሂላሪ ክሊንተንን ጨምሮ ይህ ለ240 ዓመታት የዘለቀው የአሜሪካ ዲሞክራሲ መገለጫ አይደለም ሲሉ ያኔውንም በኋላም ተቿቸው። እሰት አገባው እንደተጠናቀቀ ለአሜሪካ ድምፅ የፌስቡክ ቀጥታ ስርጭት ታዳሚዎች በንትርኩ ላይ ትንታኔ የሰጡ ሁለት ምሁራንን ጋብዤ ነበር። ክሊቭላንድ የሚገኙት የኦሃዮ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰር እና የስክሪፕስ የጋዜጠኝነት ትምህርት ቤት መምህር እንዲሁም የፉል ብራይት ተሳታፊው ዶክተር ብሩክ ኃይሉ

ምክትል አምባሳደርና በዩኔስኮ የኢትዮጵያ ተጠሪም ሆነው ሰርተዋል። እንዲሁም በቴክሳሱ ኮሊንስ ኮሌጅ የኢኮኖሚክስ ፕሮፌሰር ዶክተር መሐመድ ጣሂሮ ናቸው።

ተወያዮቹ ዶክተር መሐመድ የዛሬ አራት ዓመት ለዩናይትድ ስቴትስ የሕግ መወሰኛ ምክር ቤት እንደራሴነት ተወዳድረው ነበር። የምሁራኑ ማብራሪያ የተነሳው ዶናልድ ትራምፕ አሸናፊው እርሳቸው ካልሆኑ አምኖ ለመቀበል ዛሬ ቃል አልገባም ካሉት አስተያየታቸው ነበር። ዶክተር ብሮክ አመሰግናለሁ። አቶ ሰለሞን ምርጫውን በተመለከተ የታወቀው ጋዜጠኛ ክሪስ ዋለስ ጠይቋቸው ነበረ። ከዶናልድ ትራምፕን አሁን መልሶ ነገር የለኝም እዛ ስንደርስ የምናገረው ነገር ይሆናል በሚል የሚያስገርም ነገር ነው የተናገሩት።

በአንጻሩ ግን ሂሪ ክሊንተን ይሄ ከአሜሪካ ባህልና ስርዓት የወጣ ነው፣ ተሸናፊም አሸናፊም የህዝቡን ድምፅ ውጤት ሲታወቅ ድምፅ የሰጠውን ህዝብ በአመሜታ በእሺታ መቀበል ባህላችን ነው፣ ይሄ ከባህላችን ጋር የሚጋጭ ነው ብለው መልሰዋል። እንደገና ጋዜጠኛው ለማረጋገጥ

በድጋሚ ጠይቋቸዋል። አሁን በድጋሚ መለሱት። ያኔ የምርጫን ውጤት አይቼ ውጤቱን እናገራሉ። አሁን ከዚህ ወዲህ ምርጫውን ይቀበላሉ አልቀበልም ብለው ዶናልድ ትራምፕ

በመናገራቸው በጣም የሚያስገርም ነገር የተናገሩት። ዶክተር ብሩክ አመሰግናለሁኝ። አሁን ወደ ፕሮፌሰር መሐመድ ዞር ልበል። የእርሱስ ሀሳብ ምንድን ነው? እንግዲህ አሜሪካን የምትኮራበት አንዱ ትልቁ ባህል ስልጣንን በሰላም ጎራዴ ሳይመዘዝ ማስረከብ ነው እና ትልቁ የአሜሪካን ኩራት ይሄ ነው። ለሁለት መቶ አርባ አመት የተደረገውም ይሄ ነው እና ትራምፕ ይህንን ሲጠየቅ የመለሰው መልስ በጣም እኔንም አስገርም ሆኛል።

ራሱን የረዳ አይመስለኝም እንደዛ በማለቱ። ሁሉም አሜሪካዊ የሚኮራበት አንድ ትልቁ ነገር የአሜሪካን ኮንስቲቱሽን ከተጻፈ ከአስራ ሰባተኛው ምዕተ ዓመት እስካሁን ስልጣንን በሰላም መረካከብ ነው እና ይህንን የሚያፋልስ ነገር መናገራቸው ራሳቸውን የረዱ አይመስለኝም።

አቀራረብን አስመልክቶ ሁለቱም ምሁራን የተስማሙበት ጉዳይ ዶናልድ ትራምፕ ካለፉት ሁለት ሰጣ ገባዎች በተለየ ሁኔታ የተሻለ አቀራረብ እንደነበራቸውና ሂላሪን የማቋረጣቸው ነገር የቀነሰ እንደነበር በሚጠየቋቸው ጉዳዮች ላይ አትኩረው መልስ መስጠትን የመሳሰሉ የመሻሻል አዝማሚያዎች ማሳየታቸውን ጠቁመዋል። በእርግጥ

ትራምፕ ቀደም ሲል የታዩ ድክመቶቻቸው ወደ መጨረሻ ብቅ እንዳሉባቸው ተናግረዋል ምሁራኑ። ይሁን እንጂ ሁለቱም ተጠያቂዎች በእጃቸው ወደ ሌለ መራጭ እንደ ማተኮር ወደየራሳቸው ጥግ እየሸሹ መታየታቸውና የተብራራ ምላሾችን ያልሰጡባቸው ጥያቄዎች መኖራቸውን አመልክተዋል። እኔ እንደሚመስለኝ ዶናልድ ያደረጉት ነገር መድማቱን ያቆሙ ይመስለኛል። ለሚወዳቸውና ለሚደግፋቸው ሰው ጥሩ አይነት ዲቤት ፐርፎርማንስ ነው ያደረጉት

ግን ሌላውን ተራማጁን ህዝብ ወደ እሳቸው ለመ- ለመሳብ ያደረጉት ነገር አለ ወይ ብለ ብትጠይቀኝ ብዙም አይመስለኝም።

ተራማጅና ወግ አጥባቂ ወይም ፕሮግሬሲቭና ኮንሰርቫቲቭ የዲሞክራቲክ ፓርቲውና የሪፐብሊካን ፓርቲው መገለጫዎች ናቸው። ሂላሪ ክሊንተን ድንበሮችን ክፍት ማድረግ ይፈልጋሉ፣ እኔ ግን አጥር ገነባለሁ። ሂላሪን ፑቲን ይንቋቸዋል፣ እኔ ግን ከሩሲያ ጋር መልካም ግንኙነት ከፈጠርን መልካም ነው ላለሁ። እኔ አደጋ የሆነውን የኦባማ የጤና ህግ ሰርዤ በሌላ ተካዋለሁ። ሂላሪ ግን ልታስቀጥለው ነው የምትፈልገው። የሂላሪ የምጣኔ ሀብት ፖሊሲ እዳን የሚያበዛ ነው፣ የእኔ ግን ስራን የሚፈጥር ነው። ሌሎችን መ

መከራከሪያዎች ቀርበዋል፣ ከዶናልድ ትራምፕ በኩል። ዶናልድ ትራምፕ የሚያምነው ሴቶችን በማንቋሸሽ ነው። ትራምፕ የሀገራችንን ስራዎች ወደ ውጭ ካስወጡ ሰዎች አንዱ ነው። ሜክሲኮና ቻይናን ጨምሮ ወደ አስራ ሁለት ሀገሮች ስራዎቻችንን አስወጥተዋል። ጎጂ ብረታ ብረት ከቻይና አስገብቶ ስራው በቻይናውያን እንዲሰራ አድርጓል። የሀገር ውስጥ ገቢ ግብር አይከፍልም። የበጎ አድራጎት ስራ ይስራ አይስራ እንኳ ማወቅ አንችልም እና ሌሎችም ክሶች ከክሊንተን ጎርፈዋል።

ንትርኩ እጅግ የጋለ ነበር። ታዳሚውም የተጠየቀውን ስርዓት አክብሮ አዳምጧል። በፌስቡክ ቀጥታ እየተከታተሉን ከነበሩ 20 ሺህ የሚሆኑ ተከታታዮች የተነሱ ጥያቄዎችም ነበሩ። ለመሆኑ ይህ የአሜሪካ ፖለቲካ ለኢትዮጵያና ለአፍሪካ ምን ይጠቅማል? የየትኛውስ እጩ ፖሊሲ ኢትዮጵያን ይጠቅማል ወይስ ይጎዳል? ከዶክተር ብሩክ መልስ እንነሳ። ኢትዮጵያና የመሳሰሉ ሀገሮች ምን ይበጃል የሚለው

በሚገርም ሁኔታ የተጠናከረ ሁኔታ ዶናልድ ትራምፕ እንዲሁም አንስተዋል። ሳውዲ አረቢያን አንስተዋል። ደቡብ ኮሪያን አንስተዋል። ጃፓንን አንስተዋል። እንዲሁም በአጠቃላይ አውሮፓና የኔቶን ሚሊተሪ ያለ አይንሱን ቃል ኪዳ አንስተዋል። እኛ ይኸው ገንዘብ እየደረገልን እነሱ ምንም አያደርጉልንም። ሳውዲ አረቢያን ገንዘብ ላይ ተቀምጠው፣ ቢሊዮን ላይ ተቀምጠው እኛን ለእነሱ ምን ሞተው እኛን ለእነሱ ምን እንቀሳቀሰው ብሎ ብለዋል። እንግዲህ ይህንን ስንፈልግ ከኢትዮጵያ ጋር፣ ስንፈልግ ከአፍሪካ ሀገሮች ጋር ማገናኘት እንችላለን ማለት

በሚሊተሪ ና ሴኩሪቲ ጉዳዮች ላይ ሁለት ተወዳዳሪዎች አቋም አላቸው ወደሚል ይወስደናል። ዶናልድ ትራምፕን በተመለከተ የእሳቸው ፖሊሲ እንግዲህ እግ ፖሊሲ ብለን ከወሰድ ነው ነው ምን እንድምታ አለው? ጃፓን ጀርመን፣ ሳውዲ አረቢያ የአሜሪካ ወዳጅ ናቸው። ወዳጅ ሆናቸው ምን አዎ፣ ግን ገንዘቡንም ሂሳቡንም ደግሞ እየተራን የሚል አቋም ባለፈውም ክርክር አንጸባርቀዋል፣ አሁንም አስረግጠዋል። ይህንም ልናገር እፈልጋለሁ። ክሊንተን ግን ምንድነው የምትለው?

ይሄ እንዲህ አይነት ፓርትነርሽፕ ታይቶ አይታወቅም። አሜሪካ ግሎባል ሀያል ሀገር ነው። ከነዚህ ሀገር ጋር የረዥም የሆነ ፓርትነርሽፕ እና አላየንስ አለን። በዛ መሰረት ሁለታችንም የሚጠበቅብንን እየሰራን እንሄዳለን እንጂ ገንዘብ ካላመጣችሁ ግንኙነት ይቀጥላል፣ ይቀዘቅዛል፣ ይሞቃል የሚል ነገር ውስጥ መግባት የለብንም። ይህንን ካደረግን አሜሪካ ያላት የግሎባል ስትራቴጂ

ትልቅ አደጋ ላይ ነው የምንወድቀው፣ ዓለምም እኛ የምንወድቃለን። ይሄ የሚያዋጣ አካሄድ አይደለም በሚል ነው ያሉት። እና ወደ አፍሪካን ፖለቲካ ምንም አልተነሳም። ዛሬ ሂለሪ ክሊንተንም ሆነ ዶናልድ ትራምፕ ለአፍሪካ ብዙ ብዙ አንስተው አያውቁም። ቁልፍ ቁልፍ አንቱ የተባሉ የአሜሪካ አለኝታ እና አጋር ሀገሮች በኢኮኖሚው፣ በትሬዲም፣ በኢምፖርቱም፣ በኤክስፖርቱ፣ በሚሊታሪ አላይንሱ በዚህ ሁኔታ የሚመዝኗቸው ከሆነ አፍሪካ ብዙ ሀገሮችን ደግሞ መገመት መገመት ይቻላል በምን አይነት ደረጃ

እዛ ዝቅ እና ቀዝቀዝ ባለ ደረጃ እንደሚቀበሉ እና ስለ አፍሪካን ፖሊሲ ጠለጠለቅ ያለ እውቀት ያላቸውም አይመስልም የሚልም ብዙ ሪፖርቶች ወጥተዋል። ስለስ ለአፍሪካ ሀገሮች እና ለኢትዮጵያ ብዙ ምንም ለውጥ የሚያመጣ አይመስለኝም። ምናልባት እዚህ ጋር የሚጨምሩት ይኖራል ዶክተር መሐመድ

እኔ የሂለሪ ክሊንተን ከዶናልድ ትራምፕ የበለጠ እሷ ለኢትዮጵያ ያላትን አቋም መገመት የሚቻል ይመስለኛል። ከባለቤቷ ተነስተን ከቢል ክሊንተን ማለት ነው። ከአስራ ዘጠኝ ዘጠና ሁለት እስከ ዘጠና ስምንት እስከ ሁለት ሺህ ፕሬዝደንት ነበር እና የሱ ፖሊሲ ምን እንደነበር እናውቃለን። ኦባማም በመሀል ቡሽ ነበር። ከዛ ኦባማ መጥቶ ቢል ክሊንተን ፖሊሲ ነው የተከተለው እና

በቢል ክሊንተን ጊዜ ቁልፍ የበሩ ሰዎችን ነው መልሶ ኦባማ የቀጠረው እነ ሱዛን ራይስን ማለት ነው። እና ፖሊሲ ማለት ሰዎች ናቸው እና ሱዛን ራይስ አሁን የኦባማ የአማካሪ ናት። ሂለሪ የምትመረጥ ከሆነ ሞስት ላይክሊ የሚሆነው ምንድን ነው? ይሄ የኦባማ ፖሊሲ ይቀጥላል እና ኢትዮጵያ ላይ ብዙም የፖሊሲ ለውጥ የሚኖር አይመስለኝም። አንድ እሱ ነው። ሁለተኛ ደግሞ ትራምፕ ትራምፕ አይታወቅም

ዋይልድ ካርድ የሚሉት ነው ፈረንጆች እና ትረምፕ ከተመረጠ ምን ይሆናል የሚለውን ማወቅ አዳጋች ነው። ግን ትልቅ ግን ነው ይሄ። ከዚህ የባሰ አይሆንም፣ ከዚህ የባሰ አይሆንም የምልህ አሁን የኢትዮጵያ መንግስት ከአሜሪካን መንግስት ሁሉንም አይነት እርዳታ ያገኛሉ፣ የቁሳቁስ፣ የገንዘብ። በጣም መጥፎ ቢሆን ለኢትዮጵያ ለኢትዮጵያ ህዝብ ወይንም ደግሞ ለኢትዮጵያ ተቃዋሚ ማለት ነው ያለውን ፖሊሲ መቀጠል ነው

ይህን ያለውን ፖሊሲ የማይቀጥል ከሆነ ከዚህ የተሻለ ነው የሚሆነው እንጂ ከዚህ የባሰ አይሆንም ነው የእኔ አመለካከት። የዩናይትድ ስቴትስ አጠቃላይ ምርጫ ሊካሄድ ዛሬን ሳንቆጥር ልክ 18 ቀናት ቀሩት። ከምርጫው በፊትና በምርጫውም ዕለት የሚካሄዱትን ክንዋኔዎች እየተከታተልን እንዘግባለን።

አቤት ከአክብሮት ጋር ሰዓታችን እየገፋ ነው። የመጨረሻው ዲቪን የተመለከተ እርሳ አንቀጽ ይኖራል። ከዛ በፊት ግን አድማጮች ፕሮግራማችን በ19፣ በ22 ና በ25 አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ታገኙናላችሁ የበለጠ ደግሞ ጥርት ባለ ሁኔታ ለማድመጥ ከፈለጋችሁ

15700 ኪሎ ሄርስ አይደል? 15700 ትክክል ነህ። ኪሎ ሄርስ ላይ እንገኛለን። እዛ ላይ ፈልጎ ከሌሎቹ ኪሎ ሄርሶች በተጨማሪ ማለት ነው። ነገር ግን ይሄኛው በጥራት እንድትሰሙ ያግዛል በሚል ነው እና እያቃየራቸው በነገር ላይ አዲሱ ቀደም ሲል ምሁራኑ በሰጡት አስተያየት ዙሪያ አድማጮቻችንም ምን እንደሚሰማቸው በዚህ በሁለቱ እጩዎች

ጉዳይ አስተያየቶቻቸውን እንድትሰጡን ከወዲሁ እንጋብዛለን። ዝግጅታችን ሊጠናቀቅ የተወሱ አንድ አስር ደቂቃ ይቀራል። ወደ ምሽቱ ርዕሰ አንቀጽ እናልፋለን።

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የያዝነው የአውሮፓውያን ወር ኦክቶበር ማለት በዩናይትድ ስቴትስ ለመኖርና ለመሥራት ፍላጎት ላለው ማንኛውም ሰው የቪዛ ሎተሪው መርሃ ግብር የሚገባበት ጊዜ መጀመሪያ ነው። መርሃ ግብሩ ግሪን ካርድ ሎተሪም በመባል ይታወቃል።

ዘንድሮ እንደ አውሮፓ ዘመን አቆጣጠር ለ2018ቱ ፕሮግራም ማመልከቻ የማስገቢያ መስኮቱ የተከፈተው ባለፈው ኦክቶበር 4 2016 ማለትም መስከረም 24 ቀን 2009 ዓ ም ሲሆን የመዝጊያው ቀን ኖቨምበር 7 2016 ወይም በኢትዮጵያ አቆጣጠር ጥቅምት 28 ቀን 2009 ዓ ም ከጠዋቱ አንድ ሰዓት ላይ ነው። ዩናይትድ ስቴትስ የፍልሰተኞች አገር ናት።

አሜሪካን የወደፊት መኖሪያቸው ማድረግ የሚፈልጉትን መቀበሏንም ትቀጥላለች። በታሪካችን ሁሉ የፍልሰተኞች ቡድኖች በዩናይትድ ስቴትስ ልዩ አስተዋጽኦ አበርክተዋል። በእነኚህ ሁሉ ከተለያዩ ሀገሮች የፈለሱ ሰዎች ባይሆን ኖሮ ዩናይትድ ስቴትስ አሁን ካለችበት ደረጃ መድረስ ባልቻለች ነበር። ያም ሆኖ ሁሉም የማኅበረሰብ ቡድኖች ሀገራችን ውስጥ በደንብ ተወክለዋል ማለት አይደለም። ያን ክፍተት

ይህ የቪዛ ሎተሪ መርሃ ግብር ለመሸፈን ይረዳል። በዚህ ፕሮግራም አማካይነት ዩናይትድ ስቴትስ አሜሪካ ለመኖር የሚፈልጉ ሃምሳ ሺህ ስደተኞችን በየዓመቱ ለመቀበል ዝግጁ ናት። ያስገቡት ሎተሪ ከተመረጠ ወደ ዩናይትድ ስቴትስ መግባት የሚያስችሎትን ቪዛ ለማግኘት ማመልከት ይችላሉ። በማመልከቻው ላይ ባለቤቶንና ዕድሜያቸው ከ21 ዓመት በታች የሆኑ ያላገቡ ልጆችውንም ማስገባት ይፈቀዳል።

ወደ ዩናይትድ ስቴትስ መምጣት ከፈለጉ እባክዎ ተከታዩን የድረ ገጽ አድራሻ ይጎብኙ። አድራሻው www dot dvlottery state dot gov ነው። እደግመዋለሁ። አድራሻው www dot dvlottery state dot gov ነው። ይህን ድረ ገጽ ሲከፍቱ ለ2018 እንደ አውሮፓውያን ዘመን አቆጣጠር የቪዛ ሎተሪ ፕሮግራም

አስፈላጊውን መረጃ ሁሉ ያገኛሉ። ማመልከቻውን እንዴት እንደሚሞሉ ጨምሮ ጠቃሚ መረጃዎችን ይዟል። እንደ አውሮፓውያን ዘመን አቆጣጠር ሜይ 2 2017 ጀምሮ ወደዚህ ድረ ገጽ በመመለስ የማመልከቻውን ውጤት ማግኘትም ይችላሉ። እስከ መስከረም 2018 እንደ አውሮፓውያን ዘመን አቆጣጠር ድረስም ላስገቡት ማመልከቻ የተሰጠዎትን የማረጋገጫ ቁጥር አኑሩ።

በሌላ በኩል ማስታወስ ያለብዎ ሁሉም ማመልከቻ የሚሞላው በኮምፒውተር አማካይነት መሆኑን ነው። በወረቀት የሚቀርብ ማመልከቻ ተቀባይነት የለውም። ባለፉት ስድስት ወራት ጊዜ ውስጥ የተነሱትን ፎቶግራፍ ከደብዳቤው ጋር ማያያዞትንም አይዘንጉ። ባለፉት ዓመታት የተጠቀሙባቸውን ፎቶግራፎች ለአዲሱ ማመልከቻው አያውሉ። ሲያመለክቱም አንዴ ብቻ ይሁን። ምክንያቱም ሎተሪ ነው ብለው በተደጋጋሚ አመልክተው ከተገኙ

ውድቅ ስለሚደረጉ ነው። ሁሉም አመልካቾች የሚመረጡት ደግሞ በዕጣ ነው። የግልዎን ኢሜል አድራሻ ይጠቀሙ ሲያመለክቱ። በዚህ የማመልከት ሂደት ወቅት ደግሞ የሚከፍሉት ገንዘብ የለም፣ በነጻ ነው። አሞላሉም ከባድ አይደለም፣ ቀላል ነው። ሌላው ደግሞ ሂደቱን አፋጥናለሁ እያሉ ገንዘብ ከሚያስከፍሉ ማናቸውም ወገኖች መጠንቀቅ ነው። በድጋሚ ለማሳሰብ በሎተሪው ለመግባት ነጻና ቀላል ነው።

www ዲቪ ሎተሪ ስቴት ጎቭ ብላችሁ ግቡና ተመዝገቡ፣ በማለት የቪኦኤ ርዕሰ አንቀጽ መልካም ዕድል እየተመኘ አስተያየቱን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አንድ አራት ደቂቃዎች አሉን። ምናልባት እዚህ ጋር ከእናንተ ከአድማጮች የተላኩና ተራ የሚጠብቁ አስተያየቶች ነበሩ። ወደዛ እንለፍ እንለፍ። እንደምናላችሁ ገና ናቸው።

ወይዘሮች ታበላቸው እና አቶ ገለታው ዘለቀ ያደረጉት የሰጠንና አስተማሪ የሆነ ውይይት በጣም ጥሩ ነው። ወደፊት ደግሞ ነ በዝርዝር እና በስፋት ይቀርባል የሚል እምነት አለኝ። ምክንያቱም በጣም አስተማሪ ነገር ነው። ምናልባት ከአገላለጽ ይመስለኛል አቶ ገለታው ዘለቀ የፌዴሬሽን ምክር ቤት ላይ የኦሮሞ ሕዝብ ቁጥር ብዙ ነው የሚል ነገር ያነሱት ነገር አለ

ያኛው የተወካዮች ምክር ቤት ነው የሚለው፣ የፌዴሬሽን ምክር ቤት ለስሙ እዚህ አሜሪካን ሀገር ሰኔት እንደሚባለው ከሁሉም እኩል የተወጣጣ እኩል ወንበር ያለው ማንኛውንም ብሔር ብሔረሰብ የሚሉትን ነገር እኩል የሚያስቀምጥ ነው። የተወካዮች ምክር ቤት ግን እዚህ ሀገር አሜሪካን ሀገር ሀውስ ኦፍ ሪፕሬዘንታቲቭ እንደሚባለው የኦሮሞ ቁጥር ከሁሉም የላቀ ነው እንደተባለ ህጉን ደግሞ ሚያሻሽለው

በጥበብ ነው ያስቀመጠው እዛ ላይ ምድን ብልጫ እንዳይኖር። ስለዚህ የፌዴሬሽን ምክር ቤቱ እና የተወካዮች ምክር ቤት ሚል የተለያየ ሁለት መዋቅሮች መኖሯቸውን በርበጠ አቶ ገለተው ዘለቀ እንደሚያውቁ እረዳለሁ። ግን ከአገላለስ ባይ ይህን ነገር ወይዘሮ ብልጫ በላቸው ጥያቄው የሚያቀርበው ጋዜጠኛ ይህ መስመር ማስያዝ ነበረበት የሚል ምነታ

የሆነ ሆኖ ውይይቱ ይጽበታል። ጠናሽ ጥልኝ ቪዲዮዎች በቅርብ ጊዜ ስለ ኢትዮጵያ ወቅታዊ ጉዳይ የተለያዩ ምሁሮችን ማወያየት ላይዛችኋል። ጥሩ ነው። ብዙዎቹ ምሁር ቢሆኑም ግን እንደ ምሁር አይነት አስተያየት አይሰጡም። ለማንኛውም የራሳቸው ሀሳብ ነው እና ጥሩ ነው። ነገር ግን አንድ ሶስት ጥያቄዎች አሉ። አንደኛ የትግራይ ህዝብ ህወሓትን ነጻ አውጪ ነው ብሎ

ሲደግፍና ሲመራ የኦሮሞ ህዝብ ኦነግን ከመረጠ ለምንድን ነው የሚከለክሉት? ሁለተኛው ደግሞ እሲ ቆየት እንበልና ከዛሬ ሀያ አምስትና ሀያ ሶስት ዓመታት በፊት በበደኖና በአርባጉጉ የተፈጸመውን የአማራ ህዝብ እልቂት ማን እንደፈጸመው በዚህ አጋጣሚ ስ የኦነግ አመራሮችን ጠይቃችሁ ብታስረዱ። በተረፈ ለምታደርጉት ሁሉ ምስጋና አቀርባለሁ እንደ አንድ ኢትዮጵያዊ

ጊዜ ርስጥልን እናመሰግናለን። ቪዎች ከዚሁ ከአሜሪካ ዋሽንግተን ዲሲ ነው፣ ግርማ እባላለሁ። አድማጮች ማጠቃለያ ዜና እናሰማለን። አሁን ማምሻውን የኢትዮጵያ መገናኛ ብዙሀን በገለጡት መሰረት የኢፌዴሬ የሚኒስትሮች ምክር ቤት መስከረም 28 2009 የወጣውን የአስቸኳይ ጊዜ አዋጅ የህዝብ ተወካዮች ምክር ቤት አጽድቆታል።

የሶማሊያ ባለሥልጣናት ከሁለት ቀናት በፊት ያሰሩትን የአልጀዚራ ጋዜጠኛ ሐምዛ መሐመድን ፈተዋል።

የፊሊፒንሱ ፕሬዚዳንት ሮድሪጎ ዱቴርቴ አገራቸው ከዩናይትድ ስቴትስ ጋር የነበራትን ወዳጅነትና ትስስር ማቃሮጣን አስታወቁ። ለሶሪያ አሌፖ የሰብአዊ እርዳታ ለማቅረብ እስከ ዛሬ ሐሙስ የተደነገገው የማጥቃት እርምጃ ለሌላ 24 ሰዓት እንደሚራዘም ሩሲያ አስታውቃለች። ቀደም ሲል የአየር ጥቃቱ እስከ ዛሬ ሐሙስ እንዲቆም ተብሎ ነበረ። ያ የሰዓት ገደብ የሚያበቃው በአገራዊ ሰዓት አቆጣጠር ከምሽቱ አንድ ሰዓት ላይ ነው። ማጠቃለያው ዜና ይሄ ነው።

ክቡራትና ክቡራን አድማጮች ለዛሬ ሐሙስ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በእኛ በኩል ነገ ከምሽት ሶስት ሰዓት መልሰን እስከምንገናኝ ሰላም ደህናደሩ የምንለው ያስተናገድ ናችሁ እኔ አዲሱ አበበና ቆንጂ ታየነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ደህናደሩ